አሜካ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልኝ ክቡራትና ክቡራን አድማጮች ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርዝ መካከለኛ ሞገድ የሚሰራጨውን ዝግጅታችንን ጀመርን። በቀጥታ የሚተላልፍላችሁን ይህንን የዛሬ ማክሰኞ ጥራ 5 2007 ዓ.ም ስርጭት ይዤ የማስተናገዳችሁ ሶሎሞን አባተ ነኝ። ኃይሉ ታምራት ፕሮግራሙን ይመራልናል። የቴክኒክ መሐንዲሱ ራሻድ ስሚት ነው። የተከበራችሁ አድማጮች በትናንትናው ዘገባችን ላይ እስክንድር ፍሬው ባጠናቀረው የጣይቱ ሆቴል ቃጠሎ ዘገባ ላይ ከ1998 ዓ.ም ጀምሮ የተባለ የሚጀምረው ከ898 ዓ ም ጀምሮ ተብሎ እንዲስተካከል ከይቅርታ ጋር እንጠይቃለን። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። የተከበራችሁ አድማጮች፣ አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። ቆንጅታ እየተሰማናለች። ጤና አስጥልኝ፣ እንደምናመሻችሁ ባለፈው ሳምንት ፓሪስ ውስጥ በደረሰው የአሸባሪ ጥቃት የተገደሉትን ሶስት ፖሊሶች እኛ በነጻነት እንኖር ዘንድ በሕይወታቸው መስዋዕትነትን የከፈሉ ሲሉ የፈረንሳይ ፕሬዚደንት ፍራንሷ ኦላንድ አሞግሰዋቸዋል። ሚስተር ኦላን ይህን የተናገሩት ለሶስቱ ፖሊሶች ሊዥን ዶነር የተባለው የክብር ኒሻን በተበረከተበትና ዛሬ በተካሄደ ስነ ስርዓት ላይ ነው። በኢየሩሳሌምም በዚሁ ሰዓት የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁ ባለፈው ሳምንት የሽብር ጥቃት በተገደሉት አራት አይሁዶች የሐዘን ስነ ስርዓት ላይ ባሰሙት ንግግር ጽንፈኛ እስላማዊ ሽብርተኝነት የአይሁዶች ብቻ ሳይሆን የመላው ሰብአዊ ፍጥሯን ጠላት ነው ብለው ማናቸውንም ባህል የሚከተሉ ህዝቦች እነዚህን ጽንፈኞች መመንጠር አለባቸው ሲሉ አሳስበዋል። የግብጽ የቀድሞ ፕሬዚደንት ሆዝኒ ሙባረክና ሁለት ልጆቻቸው ተከሰውባቸው ባለፈው አመት የብዙ አመታት እስራት ያስፈረደባቸውን የምዝበራ ወንጀል ዶሴ እንደሚመለከት አንድ የሀገሪቱ ይግባኝ ሰሚ ችሎት ዛሬ አስታውቋል። ይህ ክስ ሙባረክ ላይ የጥፋተኝነት ብይን ያሰጠባቸው ብቸኛ ቀሪ ጉዳይ መሆኑ ታውቋል። በአንድ ወታደራዊ ሆስፒታል ውስጥ እየታከሙ እስር ላይ የሚገኙት የቀድሞ ፕሬዚደንት ነጻ ሊወጡ እንደሚችሉ የፍርድ ቤት ምንጮች እየተናገሩ ነው። ፕሬዝደንታዊ ቤተ መንግስቶችን ለማደስ በሚል አስራ ሰባት ሚሊዮን ዶላር መዝብረዋል ተብሎ በተመሰረተባቸው ክስ ጥፋተኛ ናቸው ተብለው ሚስተር ሙባረክና ሁለት ልጆቻቸው የተበየነባቸው ባለፈው ግንቦት ወር ነበር። ኢራቅ እና ሶሪያ ውስጥ በአይሲስ ላይ የሚካሄደውን የአየር ድብደባ የሚመራው የዩናይትድ ስቴትስ ማዕከላዊ እዝ የትዊተርና ዩቱብ አድራሻዎች ላይ የተፈጸመውን የኢንተርኔትና የኮምፒውተሮች ጥቃት እየመረመሩ መሆናቸውን የማዕከላዊ ምርመራ ቢሮ ኤፍቢአይ ባለስልጣናት አስታወቁ። እስላማዊ መንግስት ነኝ ለሚለው ኃይል ታማኝነታቸውን የገለጹት ሳይበር ጥቃቱን አድራሾች የእዙን ኮምፒውተሮችና አድራሻዎች ሰርገው የገቡት ለአጭር ጊዜ ሲሆን ለአሜሪካ ወታደሮች ባስተላለፉት ዛቻ እየመጣን ነው፣ ከኋላችሁ እዩ፣ አይሲስ የሚል መልእክት ትተዋል። ሰርጎ ገቦቹ በተጨማሪም የበርካታ የዩናይትድ ስቴትስ ወታደራዊ መኮንኖችን የቤት አድራሻዎች፣ የስልክ ቁጥሮችና የኢሜል አድራሻዎች የያዙ ዝርዝሮችን መላካቸው ታውቋል። ሾልኮ የወጣ የቻይናና የሰሜን ኮሪያ ወታደራዊ ካርታም አብሮ ተያይዟል። ማዕከላዊ እዙ ባወጣው መግለጫ ወታደራዊ ተልእኮዎቹ ለጥቃት ያልተጋለጡ መሆኑንና ሰርጎ ገቦቹ ተለይተው የተያዙ ወይም ጥብቅ ምስጢርነት ያላቸውን መረጃዎች የያዙ ሰነዶችን አለማግኘታቸውን አስታውቋል። አድራጎቱን በኢንተርኔት ላይ የሚፈጸም የማመሳቀልና የመረበሽ ተግባር ሲል ጠርቶታል። ማዕከላዊ እዙ ክቡራትና ክቡራን አድማጮች ቆንጅትን፣ ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ25ና በ31 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር ትመልሳለች። ይህ በ1431 ኪሎ ሄርትዝ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እንለፍ። አንድነት ለዲሞክራሲና ለፍትህ ፓርቲ ከትናንት በስቲያ በጠራው አስቸኳይ ጠቅላላ ጉባኤ ፕሬዚደንቱን መርጠዋል። አዲሱ ፕሬዚደንት ከፍተኛ ህዝባዊ ንቅናቄ ለመፍጠር ትኩረት ሰጥተው እንደሚሰሩ ተናግረዋል። ብሔራዊ ምርጫ ቦርድ ሂደቱን እንዳልተከታተለ ይፋ አድርጓል። ዘጋቢያችን መለስካቸው አምሃ ዝርዝሩን ልኳል። የኢትዮጵያ ብሔራዊ ምርጫ ቦርድ ታህሳስ ሀያ ስምንት ቀን ሁለት ሺ ሰባት ዓመተ ምሕረት ለአንድነት ፓርቲ በጻፈው ደብዳቤ እንዳስታወቀው አንድነት ፓርቲ ፕሬዚዳንቱን በጠቅላላ ጉባኤ እንዲያስመርጥ መመሪያ ሰጥቷል። ቦርዱ በዚህ ደብዳቤው ፓርቲው በአስቸኳይ እንዲያሟላ ከዘረዝራቸው አራት ነጥቦች ሶስቱ የፓርቲ ኃላፊዎችን በተለይም የፕሬዚዳንቱን አሰያየም የተመለከቱ መሆናቸውን ማስተዋል ይቻላል። በአንዱ ነጥብ ላይም ቀደም ሲል የፓርቲው ፕሬዚዳንት በጠቅላላ ጉባኤ መመረጥ ሲገባው ከሕግ ውጭ በብሔራዊ ምክር ቤቱ ተመርጧል። ይህ የደንብ ጥሰት ሊፈታ የሚገባው በስራ ላይ ባለው የፓርቲው የ2004 ዓመተ ምህረት መተዳደሪያ ደንብ መሆን እንደሚገባው ያመለክትና ፓርቲው በዚህ መሠረት ፕሬዚዳንቱን እንዲመርጥ ያሳስባል። ይህ ባይሆን ግን ቦርዱ የመጨረሻውን ህጋዊ እርምጃ በፓርቲው ላይ እንደሚወስድ ያስጠነቅቃል። የአንድነት ፓርቲ የጉባኤ አዘጋጅ ኮሚቴ ጸሐፊ አቶ ፈቃዱ ሰጠኝ በትናንቱ የጠቅላላ ጉባኤ መክፈቻ ላይ ያደረጉት ንግግር በቦርዱ እንከኖች ናቸው የተባሉትን ሁሉ ለማረም ፓርቲው መቁረጡን የሚጠቁም ነበረ። በመሰረታዊ ስትራቴጂ በመጠቀም ብቻ ውጤታማ መሆን እንደሚቻል በማመን ይህም የዛሬውን አስቸኳይ የጠቅላላ ጉባኤ ጥሪ የተደረገው በዚሁ ምክንያት ነው። ጉባኤያችንም በተገቢ መንገድ የመጣበትን ዓላማ በሚገባ መርምሮ ምንም አይነት ክፍተትና ቀዳዳ በማያሳይ መልኩ ተገቢውን ሕጋዊ መንገድ በመጠር አስፈላጊውን ስራ ያከናውናል ብለን ተስፋ እናደርጋለን። ትናንትና ፓርቲው የጠቅላላ ጉባኤውን ሂደት ከመጀመሪያ እስከ መጨረሻ ድረስ ለጋዜጠኞች ክፍት አድርጎት ስለነበረ ክንውኑን በሙሉ መከታተል አያዳግትም ነበረ። ከተለያዩ የሀገሪቱ ክፍሎች የመጡ የጠቅላላ ጉባኤው አባላት ተሰባስበው የፓርቲው መላተ ጉባኤ ቁጥር 161 ሲደመር አንድ ቢሆንም ከሁለት መቶ አራት የማያንሱ የጠቅላላ ጉባኤ አባላት ተካፋይ ሆነዋል። በምስጢር በተካሄደ የድምፅ አሰጣጥ ስርዓትም ቀደም ሲል ማለትም ላለፉት ሦስት ወራት ድርጅቱን ሲመሩ የነበሩት አቶ በላይ በፈቃዱ በአንድ መቶ ሰማኒያ ሦስት ድምፅ እንደተመረጡ ከሥነ ሥርዓቱ በኋላ ከፓርቲው የተገኘው መረጃ ያረጋግጣል። ድምፅ ከመሰጠቱ በፊት እጩዎች ሰባት ሰባት ደቂቃ ሰጥቷቸው ቢመረጡ ፓርቲውን የት ሊያደርሱትን የሚፈልጉና ወቅታዊ ትኩረታቸውም ምን እንደሆነ እንዲያስረዱ ተጠይቀው ነበረ። አቶ በላይ ፈቃዱ አንዱና ዋና ትኩረታቸው የሚሆነው ሰፊ ህዝባዊ ንቅናቄ መፍጠር ነው። ከፍተኛ የሆነ ህዝባዊ ንቅናቄ ኢትዮጵያ ውስጥ ካልተፈጠረ ይህን ስርዓት አስገድዶ ለድርድር ማምጣት አይቻልም የሚል እምነት አለን። ስለዚህ የትግል ዋነኛ የትግል አቅጣጫው የሚሆነው በሰፊው የተደራጀ ከፍተኛው የህዝብ ኃይል መፈጠር አለበት። ይሄ የህዝብ ኃይል ኢትዮጵያ ውስጥ መምጣት ያለበትን የፖለቲካ ሪፎርም እውን ያደርጋል የሚል እምነት ስላለኝ እያንዳንዱ ወረዳ፣ እያንዳንዱ ዞን ይህን ተልዕኮ ተቀብሎ ያስፈጽማል የሚል እምነት አለኝ። ይሄን አፈጻጸም ከመከታተል አንጻር፣ ከመደገፍ አንጻር ብዙ ስራዎች እንሰራለን የሚል እምነት አለኝ። ሌላው ተወዳዳሪ ተመሳሳይ የመመረጫ ንግግር ቢያደርጉም አቶ በላይ ፈቃዱ ባለፉት ሶስት ወራት ያሳዩት የሥራ ፍሬ ያረካቸው መሆኑን ገልጸው ደጋፊዎቻቸው ድምፃቸውን ደሳቸው እንዲሰጡላቸው ጥሪ አቅርበው ነበር። የኢትዮጵያ ብሔራዊ ምርጫ ቦርድ ቀደም ሲል እንደተገለጸው መመሪያ ይስጥ እንጂ የአንድነት ጠቅላላ ጉባኤን የሥራ ክንውን አልታዘበም። ይህን ያደረገውም የአንድነት አመራር ለሁለት ስለተከፋፈለ ወደ የትኛውም ወገን ታዛቢ አላከም። የቦርዱ ጸሐፊና የጽህፈት ቤቱ ዋና ኃላፊ አቶ ነጋ ዱፊሳ በዝርዝር ያስረዳሉ። ዋናው ነጥብ አንደኛ፣ በዚህ ጠቅላላ ጉባኤ ላይ ቦርዱ አልተገኘም፣ አልታዘበውም? ማን ነው የተሳተፈው? አባላት ናቸው አይደሉም? የሚያውቀው ነገር የለም። ቦርዱ ግልጽ አመራር ሰጥቷል። ለሁለቱም ወገን፣ ሁለቱም ወገን ያሳተፈ ጠቅላላ ጉባኤ አድርጉ የጠቅላላ ጉባኤ የሚወስኑን ውሳኔ አሳውቁን ብሏል። የጠቅላላ ጉባኤ አባላት እናንተ ጋር ያለ ስም ዝርዝር እንግዲህ፣ አሁን ሪፖርቱ ዛሬ እየቀረበ ነው። የጠቅላላ ጉባኤ አባላት ናቸው የተሳተፉት፣ ያልተሳተፉት የሚለው ቦርዱ መርምረን ውሳኔ የሚያገኝ ይሆናል። ለጊዜው እንግዲህ ዛሬ መረጃዎቹን ስንሰበስብ ነው የዋልነው እና እንደለየን ለቦርዱ ውሳኔ የምናቀርበው ይሆናል ማለት ነው። አቶ ነጋ በነገ ዕለት ቦርዱ ለመያድ ለአንድነትና ለሰማያዊ ፓርቲዎች በሰጠው መመሪያ መሠረት ፓርቲዎቹ ያከናወኗቸውን ድርጊቶች በመመርመር ውሳኔውን እንደሚሰጥ ለቪኦኤ ተናግረዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ተከታዩ ዘገባ እናልፋለን። በነገራችን ላይ ክቡራትና ክቡራን አድማጮች የኢትዮጵያ ምርጫ ቦርድና በተቃዋሚዎቹ ፓርቲዎች መካከል ያለውን ሁኔታ የሚመለከቱ ዘገባዎች እየተጠናቀሩ ነው። የዛሬን ሁኔታዎች የሚመለከቱ በሶስት ሰዓቱ ዘገባችን ይዘን እንመለሳለን። ዝርዝሩን የኢትዮጵያና ጅቡቲ የኢኮኖሚ ውህደት ኢትዮጵያና ጅቡቲ የኢኮኖሚ ውህደት ለመፍጠር እየሰሩ መሆናቸው ይሰማል። ውሎ አድሮም ወደ ፖለቲካዊው ውህደት የማምራት እድል እንዳለ ይገመታል። የጅቡቲ ፕሬዚደንት ኢስማኤል ኡመር ጊሌ የራሳቸው የኢትዮጵያና የጅቡቲ ግንኙነት ጽኑ መሰረት እየጣለ በመሄዱ የሁለቱ ሀገሮች ህዝቦች ፍላጎት ከሆነ ቢዋሃዱ መልካም ነው ማለታቸው ተዘግቧል። ይህንን መሰረት በማድረግ ስለ ጉዳዩ ሲጽፉ የቆዩት ዶክተር ግላውዲዮስ አራያ እንዲያብራሩ ጋብዘናቸዋል። ዶክተር ግላውዲዮስ በሲቲ ዩኒቨርሲቲ ኦፍ ኒው ዮርክ ለህማን ኮሌጅ የአፍሪካና የአፍሪካን አሜሪካን ጥናቶችን የአፍሪካና አሜሪካ ጥናቶችን ያስተምራሉ። ዶክተር ግላውዲዮስን ያነጋገረቻቸው አዳነች ፍሳሀየናት። ኢትዮጵያና ጅቡቲ ከምጣኔ ሀብታዊ ውህደት ወደ ፖለቲካዊ ውህደት መሸጋገር አለባቸው ብለው እንደሚያምኑ በመግለጽ ይጀምራሉ ዶክተር ግላውዲዮስ በጽሁፍ እንዳቀረብኩት ዋናው ነገር የኔ መልእክትም ከምጣኔ ሀብታዊ ውህደት ወደ ፖለቲካዊ ውህደት መሸጋገር አለባቸው፣ ጊዜው አሁን ነው ከሚል አንጻር ነው የጻፍኩት ጽሁፉን። ይህም ያልኩበት ምክንያት ምንድን ነው? በጅቡቲ መንግስት አሁን በቅርቡ ብቻ ሳይሆን የዛሬ አስራ ሰባት አመትም ከኢትዮጵያ ጋር ለመዋሀድ ጠይቀው ነበር። አንድ ህዝብ፣ አንድ የጂኦግራፊና የታሪክ አቀማመጥ በብዙ ረገድም የተቆራኘ ስለሆነ የህዝቡ ፈቃድ ከሆነ የሁለቱም ህዝቦች ፈቃድ ከሆነ አንድ የማንሆንበት ምክንያት የለንም ብለው ነበር እና እኔ ደግሞ በኢትዮጵያ በኩል ምንም እንኳን በግልጽ ወይም በይፋ የተነገረ ባይኖርም ብዙ ትብብሮች ሲካሄዱ ስለቆዩ በተለይ ባለፉት ሶስት አራት ዓመታት ውህደቱ አፋጥኖ ሁለቱን ሀገሮች አንድ ማድረግ አለብን የሚል መልዕክት ለማስተላለፍ ነው። ዋናው ጥቅሙ ደግሞ ሁለቱ ይጠቀማሉ፣ ሀገሮቹ። አንደኛ ጅቡቲ በጣም ይጠቀማል። ምክንያቱም ኢትዮጵያ ውስጥ ያሉ ጸጋዎች ጅቡቲ ውስጥ የሉም። ውሃ ሳይቀር እንኳን ከኢትዮጵያ ነው የምታገኘው ጅቡቲ። ኢትዮጵያ ደግሞ በዋናነት የባህር ፖርት ይመራታል ማለት ነው። ዋናው እሱ ነው። በተለይም በጅቡቲ በኩል ከዚህ በፊትም አሁንም በቅርቡም ተናግረው ነበረ የጅቡቲ መሪ እስማኤል ኦማር ገሌ ጅቡቲ በተለይም ከኢትዮጵያ ጋር መዋሀድ የምትፈልግበት ምክንያት ምን ይመስሎታል? ብዙ ነጥቦች ማንሳት ይቻላል፣ ይሄንን አስመልክቶ። ዋናው የሚመስለኝ ግን እኔም በጽሑፉ ያሰመርኩበት ጉዳይ ነው። ይሄ አንደኛ አንድ ህዝብ ነው። የጅቡቲ ህዝብ አፋርና ኢሳ ኢሳ ሶማሊ ናቸው። እነዚህ ሁለቱ ደግሞ ኢትዮጵያ ውስጥ አሉ። እርስ በራሳቸው ይገናኛሉ፣ ይጋባሉ። ለምሳሌ ወደ ሰሜን አካባቢ ያለው ህዝብ ወይም ወደ መሀል ሀገር ያለው ህዝብ ሊገነዘበው ይችላል። እነሱ ግን አንድ ላይ ነው የሚኖሩት። በንግድ ብቻ ሳይሆን በተለያየ መንገድ ቋንቋቸው አንድ ነው፣ ባህላቸው አንድ ነው፣ ሁሉም ነገር አንድ ነው። ከዚህ በተጨማሪ እስማኤል ዑመር ጌሌ ተወልደው ያደጉት ድሬዳዋ ነው። አማርኛም አቀላጥፈው ነው የሚናገሩት። ስለዚህ እንደ ኢትዮጵያዊም የኢትዮጵያ ስሜትም ያላቸው ነው የሚመስለው እና አንድ መሆን አለብን ሲሉ አንድ ነን እንዲያውም በጽሁፍ ላይ ያቀረቡት የኢትዮጵያ እና የጅቡቲ ህዝቦች ፍላጎት ከሆነ ውህደቱን ተግባራዊ ማድረግ አለብን አሉ። ይህም ያሉበት ምክንያት የባቡር መስመር ሳይዘረጋ በፊት ድሮ ድሮ በፊት ኢትዮጵያና ጅቡቲ ህዝቦች የተቆራኙ ናቸው አሉ። ሁለቱ ሀገሮች ሽርክናቸው ናቸው፣ ያልተባበሩበትም ዘርፍ የለም። በኢትዮጵያና በጅቡቲ መካከል ልዩነት አይሰማንም። ከዚህ የበለጠ እንግዲህ የውህደት ፍላጎት ሊኖር የሚችል አይመስለኝም። እኔ ሳየው ይሄ በመሪው በኩል የተነገረ ነው። መሪው ደግሞ ሌላም ሰው የሚያውቃቸው ነግሮኛል፣ እንደዚህ ድሬዳዋን እንደነበሩ አማርኛም በሚገባ እንደሚያውቁ ከዛ ከዛ የተነሳ እስማኤል ለማርገሌ ከሌላው የጅቡቲ ህዝብ የተሻለ ዝንባሌ ሊኖራቸው ይችላል ወደ ኢትዮጵያ። ሌላው የጅቡቲ ህዝብስ እንዴት ነው የሚያየው ይህን ጉዳይ? በመሪነት ደረጃ ስላነሱት ነው እንጂ፣ ቀደም ብዬ እንደጠቀስኩት ህዝቡ አንድ ህዝብ ነው። የጋብቻ ግንኙነት ሳይቀር ይደረጋል በየ ጊዜው ከዲረዳ ወደ ጅቡቲ መሄድ ማለት ከአንድ ኢትዮጵያ መሬት ወደ ሌላ ኢትዮጵያ አካባቢ የሚሄድ አድርጎ ነው የሚያዩት እነሱ። አፋሮቹም እንደዛ ናቸው። ኢሳዎቹ ይበዛሉ በብዛት በህዝብ ካየ ነው ጅቡቲ ውስጥ። ግን አፋሮቹ ደግሞ ከእኛው ከኢትዮጵያውያን አፋሮች ጋር ሁሉም ጊዜም ግንኙነት አላቸው። ቋንቋቸው አንዱ ስለሆነ ለአመራሩ፣ ለፖለቲካ አመራር ብቻ ሳይሆን ለህዝቡ ይህን ያህል አዲስ ነገር የሚሆን አይመስለኝም። ስለዚህ የህዝቡን ፍላጎት አለ ለማለት ያህል ነው። በቀደም የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ከጋዜጠኞች ጋር ባደረጉት ጋዜጣዊ ጉባኤ ሲናገሩ የጅቡቲ ተወላጆች በኢትዮጵያ ለየት ያለ ቦታ እንዲኖራቸው ተደርጎ እንደሚታሰብና እንደዛም እንደሚታይ ሲገልጹ፣ ለምሳሌ የጅቡቲ ተወላጆች ኢትዮጵያ ውስጥ ቤት መስራት መሬት አግኝተው ማለት ነው እንግዲህ ቤት መስራት ይችላሉ የሚል አነጋገር ሰንዝረው ነበርና እንግዲህ እስከዚህ ድረስ የደረሰ ይመስላል ግንኙነታቸው። እስቲ አሁን ወደ ፖለቲካ ውህደት ከመሄዳችን በፊት የኢኮኖሚ ውህደት ሲባል በምን ላይ የተመሰረተ ይሆናል? መልካም። እንግዲህ እኔም ሰምቼዋለሁ አሁን የጠቀሽውን ጥያቄ ተነስቶ፣ አንድ ጋዜጠኛ ነበር የጠየቃቸው ውህደትን አስመልክቶ እና ለጅቡቲ ሕዝብ ልዩ ፕሮቪዥን እንዳለ መሬትና ቤት መስራት፣ መሬት መያዝ እንደሚችሉ ወዘተ ወዘተ። የመጣኔ ሀብታዊ ውህደት፣ የኢኮኖሚ ውህደት በብዙ ረገድ እየተቀላጠፈ ነው ያለው። ምክንያቱም ባቡሩም አሁን የባቡር ዝርጋታ አዲሱ ማለት ነው የድሮ ፈርሶ አዲሱ የሚሰራ ያለው ሁለቱንም ሀገሮች በደንብ የሚያገናኝ ይሆናል። የንግዱ ኢትዮጵያ ጠቅላላ ብዙ ወደ ውጭም ከውጭ የምታስመጣው በጅቡቲ በኩል ነው። ጅቡቲም ቀደም ብዬ እንደጠቀስኩት ብዙ ጸጋዎች ያላት ሀገር አይደለችም። በጣም አነስተኛ ነው ጅቡቲ አንደኛ። ሁለተኛ ህዝቡ በጣም ትንሽ ነው። ስምንት መቶ አስር ሺህ ብቻ ነው። ከዚሁ ከስምንት መቶ አስር ሺህ ህዝብ ሶስት አራተኛ ጅቡቲ ከተማ ውስጥ ነው የሚኖረው በንግድና በፒል በሌልዩ መንግ የተሰማሩ ናቸው። እና እነሱ ኑሯቸውም ሁሉን ነገር የሚያደርጉት ከኢትዮጵያ ናቸው፣ ላይ ወደ ዲረዳ ወደ ሀረር እየሄዱ ይነግዳሉ፣ ይንቀሳቀሳሉ። ነጻም ናቸው፣ እንዳፈለጉ መንቀሳቀስ ይችላሉ። በቅርቡም እንዳየነው ውሃ እንደ ነፃ እንዲሰጣቸው ተደርጓል፣ በኢትዮጵያ መንግስት። ለዛም ጥያቄ ቀርቦላቸው ነበር፣ በኢትዮጵያ የፖለቲካ አመራሮች። ምክንያቱም በተለይ በውጭ ያለው ሰው ትንሽ ቅርንጫ አጭቶ ነበር። ለምንድን ነው በነጻ የሚሰጠው ውሃ ወዘተ ሚል ግን፣ ይህ ውሃ መስጠት የፖለቲካ ጥቅም ለኢትዮጵያ ይኖረዋል የሚል መስጠት ሰጥቶ ነበር በጊዜው በውጭ ጉዳይ ሚኒስትሩ ማለት ነው። እና በብዙ ረገድ ሳይሆን የኢትዮጵያ መንግስት በይፋ ባይናገርም ቅሉ በብዙ ረገድ በኢኮኖሚ ተቆራኝተዋል ጅቡቲና ኢትዮጵያ በብዙ ረገድ። ስለዚህ ውህደቱ በቀላሉ ሊመጣ የሚችል ይመስለኛል፣ የፖለቲካ ውህደት ነው የምለው ይሄ የኢኮኖሚ ውህደታቸው ወደ ፖለቲካ ውህደት ካደገ ከዛ ከፖለቲካ ውህደት ሁለቱ አገሮች የሚያገኙት ጥቅም ምንድን ነው? ሁለተኛ ደግሞ በምን መልክ ነው ሊዋሀዱም ወይ ሊዋቀሩ የሚችሉት? በከንትኑ ልንመልሱ ነው የሚሻለው። ከሁለተኛው ጥያቄው በምን ረገድ ነው የሚለው እሱ ትንሽ ጥንቃቄ የሚያስፈልገው ነው። ምክንያቱም እኔ በጽሑፌም እንዳስቀመጥኩት በአንድ ጊዜ በአንድ አፍታ መዋሀድ አይቻልም። በሁለቱም ህዝብ እና በሁለቱም መንግስት ፍላጎት ቢኖርም ቅሉ ዝሙል መዋህድ አይቻልም እና ጊዜው አይቶ በደረጃ በደረጃ በምን መልክ ደግሞ መዋህድ እንዳለባቸው መጀመሪያ የባህል ለውጥ ቢደረግ የሁለቱ ህዝቦች፣ የሁለቱ ምሁራን፣ የሁለቱ የተለያዩ ድርጅቶች ይህን ይህን ለውጥ ከተደረገ በኋላ ምን አይነቱ ውህደት ያስፈልገናል ብሎ ውይይትም ቢካሄድ በጣም ጥሩ ይመስለኛል። ኮንፌዴሬሽን ሊሆን ይችላል። የኢኮኖሚ ውህደት ብቻም ሊሆን ይችላል። ይሄ እንግዲህ የሚወሰነው በኋላ ነው። አሁን በአንድ አፍታ በአንድ ሌሊት የሚሆን ነገር አይደለም። ወደዛ ለመሄድ ብዙ ነገሮች መሰራት አለባቸው። መጀመሪያ ህዝቡንም ማዘጋጀት ያስፈልጋል። ውህደት ሲባል ደግሞ የፈለገውን ይሁን አንዳንድ ጥያቄዎች ይነሳሉ። ለምሳሌ አንድ ገንዘብ ነው የሚጠቀመው ህዝቡ ምንድን ነው ሁለት ገንዘብ ነው የሚጠቀመው? ወይስ የጋራ ፓርላማ ይኖረዋል አይኖረውም? ብዙ ነገር ሊነሳ ይችላል። ይሄ እንግዲህ ቅድም እንደጠቀስኩት በተለይም ምሁራን ወደቱ ጥናት አድርገው ለህዝብ አቅርበው ህዝቡም እንዲወያይበት ከተደረገ በኋላ በጣም ተጨምቆ ምን ብሎ ነው መደረግ ያለበት ነው ብለው ውይይቱ ይቀጥላል። ክቡራትና ክቡራን አድማጮች ቀሪውን ክፍል በሌላ ዝግጅት ይዘን እንመለሳለን። ዶክተር ግላውዲዮስንና አዳነችን አመሰግናለሁ። ወደ ተከታዩ ቅንብር ልለፍ። በኢትዮጵያ ልማት እድገትና ብልጽግና፣ የመብቶች መከበር ነጻነትና ዘላቂ ሰላም እንዲሁም ለዚያ የሚያዳርሱ አቅጣጫዎች ላይ ትኩረት በማድረግ የተጀመረ ተከታታይ ውይይት ይቀርባል። ባለፉት ሁለት ተከታታይ ሳምንታት ከቀረበ ዝግጅት ተከታይ ነው። አሁን በተለይ በኢትዮጵያ ፍትሕና የዜጎች በህግ ፊት በእኩል የመዳኘትና ሌሎች መብቶችንም የሚመለከት ውይይት ነው፣ ክርክር ነው። የክርክሩ ተሳታፊዎች አቶ እስራኤል ፈይሳ ወደ ምዕራብ ካናዳ ዊቱ ካልጋሪ እስከፈለሱበት እስካለፉት ቅርብ ዓመታት በኢትዮጵያ በዳኝነት ያገለገሉ ሲሆን በግጭቶች አፈታት ሙያም ጥናት ያደረጉ ናቸው። አሁን በሚኖሩባት ካናዳ በአንድ መንግስታዊ ያልሆነ ድርጅት ውስጥ ይሰራሉ። በምስራቅ ዩናይትድ ስቴትሷ ፔንሲልቬንያ ክፍለ ግዛት የፊላዴልፊያ ከተማ ነዋሪ የሆኑት አቶ ጸጋዬ አረፈም በተመሳሳይ በዓለም አቀፍ ግጭቶች አፈጣት የሰለጠኑ ቀደም ሲል በኢሚግሬሽን ጉዳዮች ዙሪያ በተሰማራ መንግስታዊ ያልሆነ ድርጅት ውስጥ ያገለገሉና አሁን በግል ስራ ላይ የሚገኙ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ አቶ እስራኤል በተለይ በዳኝነት በኢትዮጵያ ችሎቶች ነፃነት ዙሪያ ቀደም ሲል ያነሷቸውን ጭብጦች ተከትሎ ከሰነዘረላቸው አስተያየት ነው ይህ ውይይት የሚጀምረው። አቶ እስራኤል ኢትዮጵያ ሁኔታዎች ጋር ይያያዛል ያሉትን ጠንከር ብሎ ወይም ጎልቶ የሚወጣ ሁኔታ እንመልከት። የመንግስቱ መዋቅር አካል የሆኑት ዳኞች መንግስት ራሱ ደንብ በጣሰ ህግ በተላለፈ ጊዜ እንዴት ይጠይቁታል? እንዴትስ ማስፈጸም ይችላሉ? ብለዋል። በመሰረቱ በህገ መንግስታዊ ድንጋጌ ሳይቀር እነኚህ የህግ አስፈጻሚና የህግ አውጪ አካላት ከመንግስቱ ስራ አስፈጻሚ አካል መለየት አልነበረባቸውም ወይ? ያን ተጠያቂነት ለማምጣት አልነበረም ወይ? መጀመሪያውኑ የተገለለ ስልጣን እንዲሰጣቸው ማድረጉ የመንግስትን ስልጣን መገደብን ጨምሮ ያ መረጋገጡ ማስፈጸም ጨምሮ ትልቁ የዲሞክራሲያዊ ስርዓት የሚሶሶ የሆነው ሴፓሬሽን ኦፍ ፓወር ወይም የስልጣን ክፍፍል የሚባለው ነገር ነው። የስልጣን ክፍፍል የሚፈጠርበት ምክንያት ምንድን ነው? አንድ አካሉ ብቻ ሁሉን ስልጣን ሰብስቦ እጁ አስገብቶ የሚሰራ ከሆነ ሰዎች መብታቸው ይገፈፋል። ሰዎች የትም አቤት ማለት ያቅታቸዋል። ይህንን ለመከላከል ሲባል የስልጣን ክፍፍል ነው የተፈጠረው። ስልጣን ክፍፍል ደግሞ ሲፈጠር ፍርድ ቤት፣ ህግ አውጪ፣ ህግ አስፈጻሚ ተብሎ ነው የተከፈለው። ከዛ ሌሎቹ ጠመንጃ አላቸው፣ ህጉን አውጥተው በሌላ መንገድ ማስኬድ ይችላሉ። የፖለቲካ ስልጣን እጃቸው አለ። ፍርድ ቤት ትልቅ መከላከያ ለፍርድ ቤት የተዘጋጀው ነገር ምንድን ነው? የፍርድ ቤት ነጻነት የሚባል የዳኝነት ነጻነት የሚባል ፅንሰ ሀሳብ አለ። እሱ ጽንሰ ሀሳብ በሀገራችን የተጀመረም አይመስለኝም። እሱኛው ጽንሰ ሀሳብ ስራ ላይ ካልዋለ ፍርድ ቤት የሌላኛውን ባለስልጣን ወይም የሌላኛውን የመንግስት አካል ጥፋት መቆጣጠር አይችልም። ይሄ ትልቅ ትልቅ የሆነ ችግር ነው እኛ ሀገር ውስጥ በቀደም ያነሳሁት ነገር ማለት ነው። ስለዚህ በተጨባጭ የነኚህ ሶስቱ አካላት የስልጣን ክፍፍል አለመኖሩ ነው የመዋቅሩ ክፍተት ነው ነው የሚሉን በተናጠል በዳኝነትና በሕግ አስፈጻሚ ኃላፊነት ላይ የተቀመጡ ሰዎች ብቻ ሳይሆን በቀጥታ ይሄ መዋቅር ተግባራዊ ያለመሆኑ የስልጣን ልዩነቱ ያለመታየቱ፣ ቅድም እርስዎ እንደገለጹትም ሁሉም ስልጣን ከአንድ የመንግስት አካል እጅ መኖሩ ነው ችግሩ ነው የሚሉን። መዋቅር ላይ አንድ ነገር ብቻ ነው የሚለው፣ በተለይም የዳኝነት ነጻነትን በተመለከተ ማንሳት የሚፈልገው መዋቅርን በተመለከተ ማለት ነው። ሰብአዊ መብቶች ህገ መንግስታዊ ናቸው። ህገ መንግስትን የመተርጎም ስልጣን ለፍርድ ቤት አልተሰጠም። በግልጽ ለፌዴሬሽን ምክር ቤት ተብሎ የተቀመጠው እዛ ጋር ነው መዋቅርን በተመለከተ የማነሳው እንጂ መዋቅሩን ስታነበው ህገ መንግስቱን የኢትዮጵያ ህገ መንግስት ስታነብ ወይም ሌሎችም ሰነዶች እዛ በፖሊሲ ደረጃ የተቀረጡ ስታነብ ፍርድ ቤት ነጻ ነው ተብሎ ነው የተደነገገው። በተግባር ነው ችግሩ ያለው። አይ ጥሩ፣ እዚህ ላይ መጥቀስ የምፈልገው ነገር ቢኖር ምንድን ነው ያው ቀደም ሲልም ባለፈው ፕሮግራም ይህንን የፍትህ ስርዓት ጉዳይ በኢትዮጵያ ላይ እዳሰሳ አድርገን አልፈን ነበረ እና ያው ዙሮ ዙሮ እንግዲህ ለማመላከት ይሞክር ነው የነበረው ምን ጊዜም ቢሆን ከ ፖለቲካ ተጽዕኖ ሊወጣ እንደማይችል በሚለው ደረጃ ነው። እና አሁንም ያው እየተንጸባረቀ ያለው የዛ አይነቱ መሰል ሀሳብ ነው። ለመወያያ ያህል ምንድን ነው፣ አንዳንድ ጊዜ ስለ ኢትዮጵያ ወቅታዊ ሁኔታ በሚነሳበት ጊዜ አዎ እንደየ አመለካከታችን እንደ ያለው ነባራዊ ሁኔታ እንደ የቅርበታችን ላይ የሚካሄዱት ነገሮች የተለያዩ አይነት አመለካከት ሊኖረን ይችላል። ነገር ግን በአብዛኛው መልኩ አሁን ለምሳሌ አቶ እስራኤልም እየሞከሩ ያሉት ለምሳሌ አሁን የሰብአዊ መብቶችን በሚመለከት እንዴት አድርገን ነው የምናስተምረው? እንዴት አድርገን ነው የምናስጠብቀው? እንዴት አድርገን ነው መስጠት የምንችለው ያንን መብት የሚለውን ነገር በአጠቃላይ ምናልባት ወደ ፖለቲካው ዝንባሌ ሳይሆን ይሄ ዜግነትን መገንባት ላይ ያተኮሩ ለምሳሌ ምሁራንም ሊሆኑ ይችላሉ፣ ወይም ደግሞ አባቶች፣ እናቶች ሊሆኑ ይችላሉ ከልምድም የቀሰሙት ነገር ሊኖር ስለሚችል በአጠቃላይ መንግስት ምን ማድረግ እንደሚችል ለህዝብ፣ ህዝብ ደግሞ ከመንግስት ምን ኤክስፔክት ማድረግ እንዳለበት የሚለውን ነገር በዲስኩር ደረጃ በዲስኮርስ ደረጃ ባህሉን ለማዳበር ቢሞከር፣ እንደዚህ አይነት አጋጣሚ መድረኮች ቢፈጠሩ። ምክንያቱም አንዳንድ ጊዜ ምን አይነት ነገር ይፈጠራል ኢትዮጵያ ኢህአዴግ ስልጣን ላይ ከወጣ በኋላ ባለፉት እንግዲህ ከሀያ በላይ አመታት ያለውን ስንመትረው ምናልባት የምናገኘው ውጤት አለ። ያንን ውጤት ግን የምናገናዝብበት የምናንጸባርቅበት ደግሞ መለኪያ ያስፈልገናል። ይህን ለማለት መገደደለው ምንድን ነው አብዛኛውን ጊዜ ሰዎች የሚያተኩሩት አሁን ስላሉት ጉድለቶች ነው። ጥሩ ጎደሎ ነገሮች ሊኖሩ ይችላሉ። ነገር ግን ማየት ደግሞ መቻል ያለብን ምንድን ነው ለምሳሌ ኢህአዴግ ወይም ደግሞ በአጠቃላይ በአሁኑ ሰዓት ስልጣን ላይ ያለው መንግስት ማለት ነው፣ ያደረጋቸው ነገሮች ወይም የጎደሉት ነገሮች ያሉትን ያህል ማወዳደር ወይም ደግሞ ማነጻጸር ያለብን ግን ለምሳሌ አሁን ከዚህ ቀደም ባለፉት ስርዓቶች ማለት ነው፣ በተለይ ዘመናዊ በምንለው ከአጼ ኃይለሥላሴ በወታደራዊ መንግስት የነበሩ የዳበሩ ሰብአዊ መብቶች በአሁኑ ሰዓት በዚህ አሁን ስልጣን ላይ ባለው አስተዳደር የቀሩ አሁን የጎደሉ አሉ ወይ? ወይንስ ሚዛን ላይ ስናስቀምጠው እየተናገርን ያለ ነው። ተጨማሪ ስራ ሊሰራ ይችላል። በእርግጥ ከአርባ አመቱ ጋር ስናስተያየው ከሀያ አምስት አመቱ ጋር ስናስተያየው ብዙ ተጨባጭ የሚባሉ የመጡ ለውጦች አሉ ብለን መናገር ብንችል ወደፊቱንም ቢሆን እንዴት አድርገን አብረን ልናስተካክለው እንደምንችል በሁሉ መስክ ላይ ማለት ነው። ለመተንበይ የሚያስችል ሁኔታ ላይ ልንገኝ እንችላለን እና ይገባኛል። አብዛኝ ጊዜ ሰዎች ወቅታዊ የሆነ ጉዳይ ላይ ነው ብዙን ጊዜ ትኩረት የሚሰጡት። ነገር ግን ወዴት እንደምንሄድ እኮ ለማወቅ ከየት እንደመጣንም ጭምር ማወቅ መቻል አለብን። ስለዚህ ያን በቂ የሆነ ዋጋ ልንሰጠው ይገባል፣ የሚል የሚል ለአቶ እስራኤል እድል መስጠት ፈልጋለሁ። የኔን ጥያቄ ላቆየውና አቶ እስራኤል በአቶ ጸጋ የተነሱትን ሰምተዋል። ባለፉት ሀያና ከዚያ በላይ አመታት የተገኘ መርታ የተደረሰበት አለ። እነኛን አዎንታዊ ውጤቶች ማንጸባረቁም አስፈላጊ ነው። እነሱን መሰረት ስናደርግ ነው እያሉ ነው። ክቡራትና ክቡራን አድማጮች ይሄ ክርክር ይቀጥላል። አሁን መጨረሻ ላይ ከቆሙበት መልስ አቶ እስራኤል ነገ ይሰጡና ወደ ተከታዩ ቅንብር እናልፋለን። ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ የተከበራቸው አድማጮች አንዳንድ አጠራ ጠራ ያሉ መረጃዎችን ላካፍላችሁና እንስተነባበት አንድ የዩናይትድ ስቴትስ ዶላር ዛሬ ሀያ ብር ከሀያ ሶስት ሳንቲም ተመንዝሯል በአማካይ የመሸጫ ዋጋው እርስ አንድ ዶላር ካለዎት ሀያ ብር ከአስራ ሶስት ሳንቲም ያገኛሉ ወይም ደግሞ አንድ ዶላር መግዛት የሚፈልጉ ከሆነ እርስ ሀያ ብር ከሰላሳ ሶስት ሳንቲም መክፈል አለቦት ከኢትዮሜት ጂኦቪ ዶት ኢቲ ዌብሳይት፣ አሁን እዚህ ስቱዲዮ ሆኜ ባገኘሁት የነገ የአየር ሁኔታ ትንበያ መሰረት በአብዛኛው የኢትዮጵያ ክፍሎች ነገ ደመናዎች ይታያሉ ሰማይ ላይ። አዲስ አበባም ከፊል ደመናማ ትሆናለች። ከፍተኛ ሙቀቷ 22፣ ዝቅተኛው 10 ዲግሪ ሴልሺየስ ነው የሚሆነው። በኢትዮጵያ ከፍተኛው ሙቀት የጎዴው 37 ሲሆን ከ30 በላይ የሆኑት ጋምቤላ እና ሰመራም 33 ዲግሪ ሴልሺየስ ይሆናል። ዝቅተኛው በኢትዮጵያ የባሌ ሮቤው ዝቅተኛ 6 ዲግሪ ሴልሺየስ ይሆናል። በጣም ብርዳም ነው ዝቅተኛ ሲሆን ባሌ ሮቤ ላይ በታሪክ ውስጥ መለስ ብለን ስንመለከት የዛሬ 126 ዓመት በ1888 እጅግ ታዋቂ የሆነው ናሽናል ጂኦግራፊክ ሶሳይቲ በዛሬው ዕለት ተመሠረተ። ዛሬ የዛሬ 14 ዓመት በ2000 ዓ.ም ተመረጥ በአውሮፓውያኑ አቆጣጠር ማለት ነው። የማይክሮሶፍቱ መስራችና ፕሬዚደንት ቢል ጌትስ ከዋና ስራ አስፈጻሚነት ኃላፊነት የኩባንያቸው ማለት ነው ራሳቸውን አንስተው ያኔ ፕሬዚደንት የነበሩትን ስቲቭ ባልመርን ለዋና ስራ አስፈጻሚነት ማስተዋወቅ ጀመሩ። ክቡራትና ክቡራን አድማጮች ጥቂት ሙዚቃ እንጋብዝ። ኃይሉ የመረጠልን አንዳለ የኔ ስሜን እንጂ ምኞቴን ማን ያውቃል ብዙነሽ በቀለ በዚሁ እንሰናብታለን። እስከ ዝግጅታችን ፍጻሜ ድረስ ከሙዚቃው ጋር አብራችሁ ቆዩ። የተከበራችሁ አድማጮች ፕሮግራሙን የመራልን ኃይሉ ታምራት፣ እንደዚሁም ራሻድ ስሚት የቴክኒክ መሐንዲሱ ነው። በመስክና እዚህም ባሉ ዘጋቢዎቻችን ስም ሰሎሞን አባተ ነኝ። እስከ ምሽት ሶስት ሰዓት ጤና ይስጥልኝ። This program has come to you from the Voice of America, Washington.